ኢትዮጵያ ነገ ቅዳሜ መጋቢት 4 2013 ዓም የኮቪድ-19 ክትባት በሀገር አቀፍ ደረጃ መስጠት እንደምትጀምር ተገልጿል። ክትባቱ በቅድሚያ የሚሰጠው ለጤና ባለሙያዎችና በጤና ተቋማት ለሚሰሩ መሆኑን የጤና ሚኒስቴር አስታውቋል። ከአዲስ አበባ ፀሐይ ዳምጠው ተከታዩን ዘገባ አድርሳናለች። ኢትዮጵያ በሁሉም ክልሎችና በሁለቱ የከተማ መስተዳደሮች የኮቪድ-19 ክትባት ከነገ ጀምሮ መስጠት እንደምትጀምር የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ለአሜሪካ ድምጽ ገልጿል። በሀገር አቀፍ በአዲስ አበባ ኤካ ኮተቤ ሆስፒታል ላይ ክትባቱን የመስጠት ፕሮግራም በይፋ ይጀመራል። በሌላ መልኩ ደግሞ ሁሉም ክልሎች ላይ እንዲሁም ደግሞ ሁለቱንም ከተማ አስተዳደሮች አዲስ አበባና ድሬዳዋን ጨምሮ በነገ እለት ክትባቱ ይሰጣል። የክትባት አነስተኛ በመሆኑ ቅድሚያ ሊሰጣቸው ይገባል። የጤና ባለሙያዎችና ሰራተኞች፣ ሌላ ተጓዳኝ በሽታ ያለባቸው ሰዎች፣ በዕድሜ ደግሞ ግፋ ያሉ ሰዎች እንዲሁም ደግሞ በቀጥታ አገልግሎት መስጠት የመጀመሪያው ረድፍ ላይ ያሉ፣ ለምሳሌ በትራንስፖርት ላይ አካባቢ የሚሰሩ ሌሎች የአገልግሎት መስጫ ተቋማት ላይ የሚሰሩ ባለሙያዎች እና ሰራተኞች ቅድሚያ ሊሰጣቸው ይገባል። አሁን ኢትዮጵያ ያስገባችው ክትባት መጠን አነስተኛ መሆኑን ዶክተር ተገን ጠቁሞ ሰው ጥንቃቄውን ማጠናከር እንዳለበት አሳስበዋል። የቫይረሱ ስርጭት ከጊዜ ወደ ጊዜ በጣም እየጨመረ ነው ያለው። እንደ ዓለም አጠቃላይ መረጃ የሚያሳየው በሁለት ፐርሰንት እየጨመረ ነው ያለው። በአፍሪካ ደግሞ በአስር ፐርሰንት እየጨመ የጨመረ ነው ያለው። የሀገራችንን ስናይ ደግሞ በአስራ ሁለት ፐርሰንት የጨመረ ነው ያለው። በጣም አሳሳቢ ነው ማለት ነው። በየቀኑ የሚያዙ ሰዎችም እንደዚህ በጣም ጨምሯል። በየቀኑ እስከ ሀያ እና ከዚያ በላይ ህይወት እያጣን ነው ያለ ነው። በጽኑ ማል ላይ የሚገቡ ሰዎች ቁጥር በጣም የጨመረ ነው ያለው። ሁሉም አልጋዎችን እያያዙበት በተለይ አዲስ አበባ ላይ የመካኒካል ቬንትሌተር የሚያስፈልጋቸው አይሲዩ ገብቶ እንዲታገዙ የሚገቡ ሰዎች ቦታ አጥቶ እየተሰገን ነው ያለ ነው። ይሄ በጣም ሊያሳስበን ይገባል። ሁሉም ትኩረት ሊሰጥ የሚገባው በጥንቃቄ እርምጃዎች ላይ ነው። በተለይም ደግሞ አገልግሎት ሰጪውም አገልግሎት ተቀባዩም የአፍና የአፍንጫ መሸፈኛ ማስ ማድረግ በጣም ወሳኝ ነው። ርቀትን መጠበቅ በተቻለ መጠን የእጅ ንጽህናን መጠበቅ ሊሰራበት ይገባል። ኢትዮጵያ ክትባቱን መስጠት የምትጀምረው ኮሮና ቫይረስ ሀገሪቱ ውስጥ መግባቱ በተረጋገጠ ልክ በአመቱ መሆኑን የገለጹት ዶክተር ተገኔ አሁን ከአራት መቶ ሀያ በላይ ሰው በኮቪድ አስራ ዘጠኝ በጽኑ ታሞ እንደሚገኝ አመልክቷል።